ያሉት ጥምረት በአገሪቱ የሚገኙ የአሳማ ስጋ አማራጮች መካከል የትኛውም ነው። አይዋ በምርጫ የሊኖናልዶስ ዘመቻ ለመደገፍ ወደ 300 ሺህ ዶላር የሚጠቅ የሰጡ ውስጥ የዌስት ዴስ ሞይንስ ዴቭ እና ጄፍ ሀሰን ናቸው። በአይዋ ቤት ንዑስ ኮሚቴ ወረርሽኙ ወቅት በአካል ለነበሩ ትምህርት ቤቶች በአንድ ጊዜ 30 ሚሊዮን ዶላር መመደብ አጸደቀ። ቢያንስም 50 ከመቶ ተማሪዎች በአካል ተገኝተው እንዲገኙ የፈቀደ ማንኛውም ወረዳ ለክፍያው ብቁ ሊሆን ይችላል። ነገር ግን በአካል መማር ቀናት በሙሉ ያቀረቡ ትምህርት ቤቶች ከፍተኛ ገንዘብ ድጋፍ ይገኛሉ። ደጋፊዎቹ እንደሚሉት በክፍል ውስጥ በኮቪድ ስራ የጠና ማቃለል የሚወጣውን ወጪ ለመሸፈን ይረዳል ብለዋል። የአይዋ ግዛት ትምህርት ማህበር ባልደረባ ሜልስ ፔትረስ ግን በግል ውስጥ መማር ደህንነት የተጠበቀ ይሆናል ብሎ የወሰኑ ትምህርት ቤቶች እንደሚቀጣ ይነግራሉ። ባይዋ ሲኔት ውስጥ ትምህርት ቤቶች ስቴቱ ድጋፍ ሁለት ነጥብ ሁለት በመቶ ለማሳደግ እቅድ እየተራቀቀ ነው። ይህ ባይዋ ቤት ውስጥ ዛሬ ከነበረው ሁለት ነጥብ አምስት በመቶ የእድገት ጋር ሲነጻጠር ይህ አነስተኛ ጭማሪ ነው። ሁለቱም ሂሳቦች ካለፈው ዓመት ጋር በተመሳሳይ የመቶ ጭማሪ ቢያሳይም የዶላር ጭማሪ ግን አነስተኛ ነው። ይህ የሆኑ በምክንያት ወረሽኝ ወቅት ምዝገባ ስለቀነሰም ነው። የምክር ቤትና የሴኔት ረቂቆች እንዳያዩ የምዝገባ መቀነስ ላላቸው ወረዳዎች በበጀት ዋስትና ያነሳል ብሏል። የይዋ ህብረተሰብ ጤና መመሪያ ዛሬ ሁለት ኮቪድ አስራ ዘጠኝ ሰዎች መሞታቸውና ተጨማሪ ሁለት መቶ ስልሳ አንድ የተረጋገጠ ጠቂዎች መገኘታቸው የክልሉ ኮሮና ቫይረስ አይዋ ዶት ጋቭ ጥር ጣቢያ እንዳስታወቀ ዛሬ ክልል በአጠቃላይ የተሞሱ ሰዎች አምስት ሺ አንድ መቶ አስር ሲሆኑ በአጠቃላይ በአይዋ ውስጥ ሮሽን በተከሰተበት ጊዜ አንስቶ ከአይዋ ውስጥ በአጠቃላይ የተያዙ ሰዎች ደግሞ ሶስት መቶ ሀያ አራት ሺ ስድስት መቶ ስልሳ ስድስት እንደሆነ ዘግበዋል። አመሰግናለሁ።